በትግራይ ክልል የ12ተኛ ክፍል መልቀቂያ ፈተና እየተሰጠ ነው። በትግራይ ክልል የ12ተኛ ክፍል መልቀቂያ ፈተና ዛሬ ማክሰኞ የተጀመረ ሲሆን ከ54000 በላይ ተማሪዎች ለፈተናው እንደሚቀመጡ የክልሉ ትምህርት ቢሮ አስታውቋል። በክልሉ በሚገኙ አራት ዩኒቨርሲቲዎች ቅጽር ግቢ ውስጥ በመሰጠት ላይ የሚገኘው ፈተናው በሶስት ዙሮች እስከ ሐምሌ 12 ቀን 2016 ዓ ም እንደሚሰጥም ተመላክቷል። የክልሉ ለመጀመሪያ ጊዜም በበይነ መረብ የሚፈተኑ ተማሪዎች እንደሚኖሩት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ተናግረዋል። በሌላ በተያያዘ ዜና ደግሞ የትግራይ ክልል ጊዜያዊ አስተዳደር አመራሮች በፕሪቶሪያው ስምምነት አፈጻጸም ግምገማ ወደ ኢትዮጵያ ከመጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልኡክ አምባሳደር ማይክ ሀመር ጋር አዲስ አበባ ላይ ተገናኝቷል። ሙልጌታ አጽባ ዘገባለሁ። የትግራይ ክልል የ12ተኛ ክፍል ተማሪዎች ከሌሎች ክልሎች የብሔራዊ መልቀቂያ ተፈታኞች ጋር ከአምስት ዓመታት በኋላ በተመሳሳይ ጊዜ የሚቀመጡበት የ2016 ዓ ምት የትምህርት ዘመን የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና ዛሬ ማክሰኞ በክልሉ መሰጠት ጀምረዋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ እንደገለጹት ከዛሬ ሐምሌ 2 እስከ 12 ቀን 2016 ዓ ምት ድረስ በሶስት ዙሮች እንደሚሰጥ ተናግረዋል። ማዓንቲ ዝጀመሩ ኣብ ክልተሽሕን ዓሰርተ ክልተን ዓመተ ምሕረት፣ ዛሬ ፈተናውን መውሰድ የጀመሩ ተማሪዎች በ2012 ዓ ም የ1 የአስረኛ ክፍል ተማሪዎች የነበሩና የመማር ማስተማሩን ሂደት ከጀመርም በኋላ በፈጣን የትምህርት ስርዓት የተማሩ ናቸው። በኮረምና በአላማጣ ከተሞች እንዲሁም በጸለምቲ ወረዳ በአዲሱ ስርዓተ ትምህርት ሲማሩ የነበሩ ተማሪዎች ደግሞ ነገ መፈተን ይጀምራሉ በሶስተኛ ዙር የተያዙት የ12ኛ ክፍል የብሔራዊ መልቀቂያ ተፈታኞች ደግሞ በ2013 ዓ ም ፈተናውን መውሰድ የሚገባቸው እንደነበሩ ያወሱት ዶክተር ኪሮስ የአንደኛና ሁለተኛ ዙር ተማሪዎች ፈተና እንደተጠናቀቀ ይገባሉ ብለዋል የትምህርት ቢሮው ኃላፊ የዘንድሮ አገር አቀፍ መልቀቂያ ፈተና በመቀለ በአክሱም በአድግራትና በራያ ዩኒቨርሲቲዎች እየተሰጠ መሆኑን ገልጸዋል በበይነ መርበብ ለመጀመሪያ ጊዜ የሚፈተኑ ተማሪዎች መኖራቸውም ጠቁመዋል ሀዱሽ የዘንድሮው የፈተና ስርዓት ከሌላው ጊዜ የሚለየው በኦንላይንም የሚሰጥ ነው። በመቀለ በአዲግራት እና በአክሱም ዩኒቨርሲቲዎች በኦንላይን የሚፈተኑ ተማሪዎች አሉን። የተወሰኑ ተማሪዎች እንጂ ሁሉም ተማሪ በኦንላይን መፈተን አይችልም። በሂደት ትምህርት ቤቶች በራሳቸው ኮምፒውተሮችንና የኢንተርኔት አገልግሎቶችን አሟልተው ሲያቀርቡ ብዙ ተፈታኞችን በፈተና አሰጣጥ ስርዓቱ ማካተት ይቻላል። ሃፍቶም ሀይለማርያም ለአስራ ሁለተኛ ክፍል አገር አቀፍ ፈተና ተቀምጠው ካገኘኋቸው ተማሪዎች መካከል አንዱ ነው። ትምህርታችንን በፈጣን የትምህርት ስርዓት ስላጠናቀቅን በቂ ጊዜ አልነበረንም። ሆኖም በምንችለው አቅም ተዘጋጅተናል። የሚከብድ ነገር ይኖራል ብዬ አላስብም። በትግራይ ክልል 54 ሺህ ተማሪዎች የ2016 ዓ ምት የ12ተኛ ክፍል ብሔራዊ መልቀቂያ ፈተና እንደሚወስዱ ዶክተር ኪሮስ ተናግረዋል። በአገር አቀፍ ደረጃ ደግሞ ከ700 ሺህ በላይ ተማሪዎች ለፈተናው እንደሚቀመጡ ተገልጿል። በትግራይ ክልል ለሁለት ዓመታት ተካሂዶ በነበረው የሰሜን ኢትዮጵያው ጦርነት ምክንያት ተዘግተው የቆዩ ትምህርት ቤቶች ዳግም የተከፈቱትና የ12ተኛ ክፍል ብሔራዊ መልቀቂያ ፈተና የቀጠለው በህወሀትና በፌዴራል መንግስቱ መካከል በፕሪቶሪያው የተፈረመውን ግጭትን በዘላቂነት የማቆም የሰላም ስምምነት ተከትሎ ነው። የፕሪቶሪያው የሰላም ስምምነት ግጭትን ከማስቆም ባሻገር ትምህርትን የመሳሰሉ ማህበራዊ አገልግሎቶችም ዳግም እንዲጀመሩ ማስቻሉንና ሌሎች ትሩፋቶችም እንዳሉት የሚናገሩት ተፈራራሚዎቹ ወገኖች ቀሪ ተግባራት መኖራቸውም ያመለክታሉ። የሰላም ስምምነቱን አፈጻጸም አስመልክቶ በአፍሪካ ህብረት አማካይነት በፌዴራል መንግስቱና በህወሓት መካከል ለሁለተኛ ጊዜ በሚካሄደው ስትራቴጂያዊ ግምገማ ላይ ለመገኘት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ አምር አዲስ አበባ ይገኛሉ። የትግራይ ክልል አመራሮችም ለግምገማው ወደ አዲስ አበባ ማምራታቸው ተገልጿል። ህወሀት በፌስቡክ የማህበራዊ ትስስር ገጹ እንደገለጸው በዚህ ግምገማ ምክንያት በፓርቲው የተጀመረው ድርጅታዊ ግምገማ ወደ አርብ መዛወሩን ገልጿል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባሳለፍነው ሳምንት መገባደጃ ላይ ባወጣው መግለጫ የሰላም ስምምነቱን መተግበር ዘላቂ ሰላም እንዲሰፍን ለማድረግ ዩናይትድ ስቴትስ ቁርጠኛ ናት ብለዋል። የቀድሞ ተዋጊዎችን ትጥቅ በማስፈታትና መልሶ በማዋሃድ ስራ ተፈናቃዮችን ወደ ቀያቸውን በመመለስ ሂደት በሽግግር ፍትህና ተጠያቂነት በማስፈን ጉዳዮችም እንደምታግዝ መስሪያ ቤቱ በመግለጫው አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም